ይህ ጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ የዛሬ ማክሰኞ ምሽት ጥር 3 2011 ዓ ም ዝግጅት ይዤ አብሬያችሁ የማመሻው ጽዮን ግርማ ነኝ። በአማራ ክልል በምዕራብ ጎንደር በአማራና በቅማንት መካከል ትናንትናና ዛሬ ተባብሷል የተባለውን ግጭት ለማብረድ መከላከያ ሰራዊት መተማ መግባቱን የክልሉ መንግስትና የጸጥታ ቢሮ አስታወቀ። ቅማንት ወንድሞቻችን እና ቤተሰቦቻችን ጋር ዘመተ። ቅማንቶች ደግሞ ወደ ሽንፋ መተማና ሌሎችም አካባቢ ይህን ሁኔታ ለመበቀል ደግሞ እንቅስቃሴ ጀመሩ። ስለዚህ በዚህ መካከል ያለ የተጎዳ ሰው ዚኔን በምችል ምንም ጥርጥር የለውም። በርካታ ቤቶች ተካትለዋል። ሁለተኛ መተማን ከቦ በጦር በውጊያ መተማን ለማውደም እንትን ያለ ኃይል ሰራዊቱ አሁን ቁጥጥር ስር አውሎታል። እንዴት ነበረ? ማን ምን ሰራ፣ የታቀፈ ሀይል ቤት መጣ፣ ለምንድን ነው ከተማውን ከቦ ያ ሁሉ ጉዳት ያደረሰው ቤት ያቃጠለው የሚለው ወደፊት የሚጠራ ይሆናል። አሁን ባለው ሁኔታ ግን ከሰዓት በኋላ ስምንት ሰዓት በኋላ ሰራዊቱ ገብቶ ሁኔታውን ተቆጣጥሮ ከተማው በሰራዊቱ እጅ ይገኛል። መጀመሪያ ላይ የሰማችሁት የአማራ ክልል የሰላም ደህንነት ግንባታ ቢሮ ኃላፊ ብርጋደር ጀነራል አሳምነው ጽጌን ነው። ተከትሎ የሰማችሁት ደግሞ የኤፌድሬ ሀገር መከላከያ ሰራዊት ምክትል ኤታማዦር ሹም እና የዘመቻ መምሪያ ኃላፊ ጀነራል ብርሃኑ ጁላን ነው። ዘገባ ይኖረናል ሁን ሌሎች ዝግጅቶችም ይኖሩናል። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ ዜና አጠር ላሉ ዓለም አቀፍ ዜናዎቻችን በድጋሚ ተመልሼ መጥቻለው። ፕሬዚዳንት ዶናልድ ትራምፕ በሜክሲኮና በዩናይትድ ስቴትስ ድንበር ላይ ግንብ መገንባት አስፈላጊ መሆኑን ምክር ቤቱንና የአሜሪካን ሕዝብ ለማሳመን በያዙት ዘመቻ ቀጥለዋል። በዋይት ሀውስ ቤተ መንግስት መግለጫ መሰረት ፕሬዚዳንቱ ዛሬ ማታ ከክፍለ ሀገራት ከከተሞችና ማህበረሰብ መሪዎች ጋር ምክክር ያደርጋሉ። ግንቡ የሚያስፈልገው ህገወጥ ፍልሰትና አብሮነት የሚመጣውን የሱስ አስመጪና እጽና ወንጀልን ለማስቆም ሲባል ነው ብለዋል። ፕሬዚዳንት ትራምፕ ሚስተር ትራምፕ በትናንትናው ዕለት በቴክሳስ የድንበር ከተማይቱ ማክ አለን በጎበኙበት ወቅት ምናልባት ብሔራዊ የአስቸኳይ ጊዜ አዋጅ አወጣለሁ ብለዋል። ፕሬዚዳንቱ አዋጁን ከደነገጉ ያለ ምክር ቤቱ ፈቃድ የግንቡን ማሰሪያ ገንዘብ ወጪ በማድረግ ይችላሉ ተብሏል። ይህ ግን በአሁኑ ወቅት ድንበሩ ላይ የተፈጠረ ነገር ባለመኖሩ ፕሬዚዳንቱ ህገ መንግስታዊ ስልጣናቸውን መተላለፍ አይችሉም ሲሉ ከሚከራከሯቸው ዴሞክራቶች ክስ ወዲያውኑ ሊቀርብባቸው እንደሚችል ተገልጿል። ማይናማር ውስጥ የታሰሩት ሁለቱ የሮይተርስ የዜና አውታር ጋዜጠኞች የቀረበባቸው ክስና የሰባት አመት እስራት ፍርድ እንዲሰረዝላቸው ዛሬ ለፍርድ ቤት ያቀረቡት ተማጽኖ ተቀባይነት አላገኘም ዋሎንና ኪዋሶ ኦ ከአንድ አመት በፊት ተይዘው የታሰሩት የማይናማርን ኦፊስ ሀላዊ የሚስጥር ጥበቃ ህግ ጥሰዋል በሚል ነው ዛሬ በጋዜጠኞቹ ላይ ብይኑን የሰጡት ዳኛ ተከላካይ ጠበቆች ተከሳሾቹ ከወንጀል ነጻ መሆናቸውን የሚያረጋግጥ ማስረጃ አላቀረቡም ብለዋል ብይኑም ተገቢ ነው ሲሉ የጠቅላይ ፍርድ ቤቱ ዳኛ ኦንግናጊ አስረድተዋል ጋዜጠኞቹ ግን የታሰር ነው በህዳጣኑ ሙስሊም የሮሂንጋ ብሔረሰብ አባላት ላይ የሚካሄደው ግድያ እንዳይዘገብ ለመከላከል ፖሊስ ባቀናበረው ወጥመድ ነው ብለዋል። የሮይተርስ የዜና አውታር ዋና አዘጋጅ ስቴፈን አድለር በበኩሉ ባወጣው መግለጫ ሁለቱ ጋዜጠኞች ታስረው የሚቆዩበት ብቸኛ ምክንያት በስልጣን ላይ ያሉት ሰዎች እውነቱ ተደብቆ እንዲቀር ስለሚፈልጉ ነው ብለዋል። በአንድ ጉዳይ ላይ መዘገብ ወንጀል አይደለም፣ ያለው ስቴፈን አድለር አክሎ ማይናማር ይህንን ስህተት እስካላረመች ድረስ በዚህ ሀገር ውስጥ ፕሬሱ ነጻ ሊሆን አይችልም፣ የህግ በላይነት ለማክበርና ዲሞክራሲን ለማስፈን የገባችው ቃልም አጠራጣሪ ሊሆን ይችላል ሲል አስረድቷል። በመጨረሻም ሶሪያ ውስጥ በዩናይትድ ስቴትስ የሚመራው ጥምረት ወታደሮቹን ማስወጣት ሊጀምር ነው። እስላማዊ መንግስት ነኝ ከሚለው ጽንፈኛ ቡድን ጋር የሚዋጋው የዩናይትድ ስቴትስ ጦር ቃል አቀባይ ኮሎኔል ሲያን ራያን ሲናገሩ ሂደቱ ተጀምሯል፣ ለዘመቻው ደህንነት ሲባል ግን መቼና የት እንቅስቃሴው በዝርዝር ማሳወቅ አንችልም ብለዋል። አድማጮች፣ ለሰዓቱ ያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሬ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ የጋቢና ጉዟችን ይቀጥላል። ጽዮን ግርማ ነኝ። አብረን ከአድማስ ንሻገር። ጋቢና ቪኦኤ ሌስ ፕሮስ ቦንድሪስ ትገዘር የምትከታተሉት ከአሜሪካ ድምፅ የሚተላለፈውን የጋቢና ቪኦኤ ዝግጅታችንን ነው። በአማራ ክልል በምዕራብ ጎንደር በአማራና በቅማንት መካከል ትላንትናና ዛሬ ተባብሷል የተባለውን ግጭት ለማብረድ የመከላከያ ሰራዊት መተማ መግባቱን የክልሉ መንግስት የጸጥታ ቢሮና መከላከያ አስታወቀ። በሁለት ቀናት ግጭትና የእርስ በርስ ጥቃት ሰዎች መገደላቸውንና ቤቶች መቃጠላቸውን ሁለቱም አካላት አስታውቀዋል። የደረሰውን ጉዳት በተመለከተ እስካሁን በቁጥር የተጣራ መረጃ የለም ብለዋል። በሌላ በኩል ማክሰኞ ዕለት በምዕራብ ጎንደር ገንደ ውሃና ኮኪት መከላከያ በወሰደው ከመጠን ያለፈ እርምጃ አንድ ታዳጊን ጨምሮ ሰባት ሰዎች መገደላቸውንና አስራ አምስት ሰዎች መቁሰላቸውን የአማራ ክልል ጸጥታ ቢሮ አስታውቋል። መከላከያ ደግሞ አድፍጦ የታጠቀ ኃይል ወደ ሰራዊቱ በመተኮሱ ምክንያት ሰራዊቱ ራሱን ሲከላከል እንደነበር ገልጾ የማን ጥይት ማንን እንደመታ ገና አልተረጋገጠም ብሏል። የአማራ ክልል የሰላም ደህንነት ግንባታ ቢሮ ብርጋደር ጀነራል አሳምነው ጽጌና የኢፌዴሪ ሀገር መከላከያ ሰራዊት ምክትል ኤታ ማዦር ሹምና የዘመቻ መምራ ኃላፊ ጄኔራል ብርሃኑ ጁላን በዚህ ዙሪያ አነጋግሬያቸዋለሁ። በተከታዩ አጠር ያለ ዘገባ ለመዳሰስ እሞክራለሁ። ትላንትናና ዛሬ በአማራ ክልል በምዕራብ ጎንደር ዞን በመተማና በተለያዩ ቦታዎች በአማራና በቅማንት መካከል በተፈጠረው ግጭት ሰዎች መገደላቸውን፣ ቁጥራቸው የበዙ ቤቶች መቃጠላቸውን ነዋሪዎች ገልጸዋል። በመተማም ሁኔታዎች በከፋ ሁኔታ ተባብሰው እንደቆዩ ነግረውናል። ይህንንም ግጭት ተከትሎ ጎንደር ከተማ የሁለት ሟቾች አስክሬን በመግባቱ ከፍተኛ ተቃውሞ ተቀስቅሶ እንደነበርም ገልጸዋል። ሁኔታውን እንዲያስረዱን የአማራ ክልል የሰላም ደህንነት ግንባታ ቢሮ ኃላፊ ብርጋደር ጀነራል አሳምነው ጽጌ ጋር ስልክ ደውለን ነበር። የቅማንትና የአማራዝ አንድ ህዝብ ነው። ግን አሁን በተፈጠረው ሁኔታ ያው ቅማንትና አማራ በሚል በጣም ሁላችንም በሚያሳፍር ጎራ ተከፋፍሎ አንዱ ሌላውን የማጥፋት ስራ ነው እየሰራ ያለው። እንግዲህ መከላከያ የኮንስትራክሽን ማቴሪያል እና መኪናዎች ለማጓጓዝ በወሰደው ስራ እና በሂደቱ ደግሞ ባጋጠመው እንቅፋት እና በወሰዳቸው እርምጃዎች ሰዎች ሞተዋል፣ የተወሰኑ ደግሞ ሆስፒታል ገብተዋል። ስለዚህ ከዚያ ተነስቶ በአማራ በኩል ኦልሬዲ ጥቃት እየፈጸመብን ያለ መከላከያ ነው፣ እነሱም ያስታፍቅ ያለ መከላከያ ነው። ስለዚህ ጥቃት ደርሰብኛል የሚል በጣም ተገቢ ባልሆነ መንገድ ወጣ ያለ እርምጃ የሚወስዱ አንዳንድ አካላት አሉ። ከዚህ ተነስቶ ደግሞ ከቅማትን በተመሳሳይ መንገድ ለምሳሌ ሲያር ጠዋት መንገድ ላይ ሲመጡ የነበሩ አንድ ሚኒባስ ሹፌርና ረዳት አውርደው ገደሏቸው። ጎንደር ከተማ ውስጥ አስከሬናቸው ሲገባ ቁጣና ስሜት እንቀሰቀሰ። ከዚያ በኋላ ደግሞ ያው ሌላው አማራ ደግሞ አንድ ቦታ ሌላ ቦታ እየተንቀሳቀሰ የቅማንት ወንድሞቻችንና ቤተሰቦቻችን ጋር ዘመተ። ቅማንቶች ደግሞ በሽምታ መተማና ሌሎችም አካባቢ ይህን ሁኔታ ለመበቀል ደግሞ እንቅስቃሴ ጀመሩ። ስለዚህ በዚህ መካከል ያ ሰላሴ ጉዳቱ በምስል ምንም ጥርጥር የለውም። በርካታ ቤቶች ተቃጥለዋል። መከላከያም ኦልሬዲ በአሁኑ ሰዓት ከአንድ ሃያ ሰላሳ ሀገሪጣ በፊት መተማ ለማስገባት ተሞክሯል። ጠዋት ላይ ተሞክሮ ያው ህዝቡ ዘፍ መከላከያ እንዳይገባ በሚል መልሶታል። አሁን ደግሞ ያው ችግሩ እየከፋ ስለሄደ ምን ማስታገሱ ቅድሚያ የሚሰጠው ነው ብለን ያው ተቀናጅተን እየሰራ ነው ያለ። ነው ጀኔራል አሳምነው የቅማንትና የአማራ ህዝብ አንድ መሆናቸውን ገልጸው ጉዳዩ ግን የቆየ ፖለቲካዊ ይዘት እንዳለው ተናግረዋል። በመሆኑም ግጭቱን ለማብረድ ሲሰሩ መቆየታቸውንም ጠቁመዋል። ነገር ግን ማክሰኞ ለት በገንደ ውሀና በኮኬት መከላከያ በወሰደው እርምጃ የሰባት ሰዎች መገደልና የአስራ ስምንት ሰዎች መቁሰል ሁኔታውን በድጋሚ ቀስቅሶ እንዳባባሰው ተናግረዋል። ማምሻውን ሳነጋግራቸው የመከላከያ ሰራዊት ገብቶ እንደነበርም ገልጸውልናል። የኢፌዴሪ የሀገር መከላከያ ሰራዊት ምክትል ኢታማዦር ሹምና የዘመቻ መምሪያ ኃላፊው ጄኔራል ብርሃኑ ጁላ ግጭቱ ለጊዜው በርዷል ብለዋል። እዚያ መተማ አካባቢ ትክክል ነው፣ ግጭት ተፈጥሯል። ግጭቱ እስከዛሬ አምስት ስድስት ሰዓት ድረስም ነበረ። ይሄ ግጭት ግን ከትላንትና የኮንጎ ገባ ጋር የተያዘ አይደለም። ነባር ግጭት ነው። የቅማንትና የአማራ ማህበረሰብ የነበረ ግጭት አለ። እዚ አካባቢ ያሉት አማሮች፣ እዚ አካባቢ ያሉ ቅማንቶች ማለት ነው። ይሄ የቆየ ነው። ድሮም የነበረ ነው። የዛ ቀጥላ ነው። አሁን እዛ የሰራዊቱ እገታ ላይ የተሳተፉ የታጠቁ ሀይሎች እንደገና ደግሞ ተመልሰው እዛ እርስ በርሳቸው መተጋተግ ነው የገቡ እና ትክክል ሲዘረግ ነበር። ክልሉ ካድ በላይ ነው ብሎ አሁን መከላከያ ገብቶ፣ መከላከያ ከገባ በኋላ ደግሞ ጠቅላላ እንትኑ ቆሟል። መተማ ሰላም ነው። አሁን የደረሰ ጉዳት የማጣራት ስራ ነው። ሁለተኛ መተማን ከቦ በጦር በውጊያ መተማን ለማውደም እንትን ያለ ሀይል ሰራዊቱ አሁን ቁጥጥር ስር አውሎታል። እንዴት ነበረ? ማን ምን ሰራ? የታጠቀው ሀይል ከየት መጣ? ለምንድን ነው ከተማውን ከቦ ያሁሉ ጉዳት ያደረሰው ቤት ያቃጠለው የሚለው ወደፊት የሚጠራ ይሆናል። አሁን ባለው ሁኔታ ግን ከሰዓት በኋላ እስከ ስምንት ሰዓት በኋላ ሰራዊቱ ገብቶ ሁኔታውን ተቆራጥሮ ከተማው በሰራዊቱ እጅ ይገኛል። አሁን ተኩስ የለም። ይዋጋ የነበረ ሀይል እዛ ዙሪያ ከተማውን የከበበ በቁጥጥር ስር ውሏል። እየተጣራ ለምን ተሰለፈ ማን እንዳሰለፈው፣ ምን አላማ ያለው ውጊያ ሲያደርግ እንደነበረ ይጠራል። በሌላ በኩል በገንደ ውሃና በኮኪት የተገደሉት ሰዎች ግድያው የተፈጸመው በመከላከያ ሰራዊት አባላት መሆኑን የአማራ ክልል የጸጥታ ቢሮ ኃላፊ አቶ አሳምነው ጽጌ ይናገራሉ። በቦታው ታጣቂዎች ተኩስ መሳሪያ ይዘው ተኩሰው የነበረ ቢሆንም መከላከያም ከመጠን በላይ ያለፈ ኃይል ተጠቅመዋል ብለዋል። ማክሰኞ ዕለት ያነጋገርናቸውን ሰዎች ጠቅሰንም በግጭቱ ሀያ ሰባት ሰዎች መሞታቸውን ከነዚህም ውስጥ ሰባት ሲሞቱ ቀሪዎቹ ሀያ ሰዎች ቆስለዋል ብለው ነበር በሌላ cool ጀነራል ብርሃኑ ጁላ ሰዎች መገደላቸውን ነገር ግን መከላከያ ሲቪሎችን አልገደለም ብለው ነበር። የአማራ ክልሉ የጸጥታ ቢሮ ኃላፊ መረጃ ጨምረን ዛሬ በድጋሚ አነጋግረናቸዋል። አድማጮች የዚህን ቃለምልልስ ሙሉ ክፍል ከምሽቱ ሶስት ሰዓት እንደዚሁም ደግሞ በዌብሳይታችንና በፌስቡካችን ላይ ማግኘት ትችላላችሁ። አሁን ወደ ተከታዩ ዘገባችን ነው የምናልፈው። ዓመታዊ ጎልደን ግሎብ የሽልማት ስነስርዓት በሎስ አንጀለሷ የቢቨርሊ ሂል ከተማ ባለፈው እሁድ ምሽት ተካሂዷል። እንደ ወትሮ ሁሉ ዘንድሮም ባሳለፍ ነው የአውሮፓውያኑ 2018 የዓመቱ ምርጥ ፊልሞችና የቴሌቪዥን ድራማዎች የምርጦቹን ምርጥ መርጧል። ስነ ስርዓቱን አስመልክቶ ለተጠናቀረው ዘገባ አሉላ ከበደ። The award for best director. ከፍተኛ አድናቆት ባተረፈው ክሬዚ ሪች ኤዥያንስ በተሰኘው ፊልም የተጫወተችው ከኮሪያውያን ወላጆቿ ካናዳ የተወለደችው ሳንድራ ኦ ከኤንዲ ሳምበር ጋር መድረኩን እንድትመራ ስትታጭ የፍርሃት ስሜት አድሮባት እንደነበር፣ በመጨረሻው ግን የለውጥ ኃይል ያለችውን ታዳሚ የማየት ጉጉቷ እሺ እንዳሰኛትና መድረኩንም በጋራ የመምራቱን ኃላፊነት መረከቧን ተናግራለች። የመክፈቻ ድምጿ ነበር። ብላክ ኬ ክላንስማን፣ ኢፍ ቤል ስትሪት ክቶክ፣ ሳሪስ ቦርን እና ብላክ ፓንተር እጩ ሆኖ በቀረቡበት የድራማ ዘርፍ ቦሄሚያን ራፕሲዲ በአመቱ ምርጥ ፊልምነት ሲመረጥ ራሚ ማሊክ በዘርፉ የአመቱን ምርጥ ተዋናይ ሽልማት ተቀብሏል። ራሚ ሽልማቱን ሲቀበል በፊልሙ የተጫወተውን ገጸ ባህሪ ፍሬዲ ሜርኩሪንና አጋሮቹን ነበር ለሽልማቱ ያመሰገነው። ዋናውን የድል ጽዋ ለመጎንጨት ባይበቁም ታዲያ በዘርፉ በምርጥ ፊልምነት ከታጩት ከአምስቱ ሶስቱ ጥቁር አሜሪካውያን ተዋናዮች የተጫወቱባቸው ግሩም ፊልሞች ናቸው። በስታር ኢዝ ቦርን ፊልም ላይ ከእውቋ ድምፃዊት ሌዲ ጋጋ ጋር የተጫወተውና የፊልሙም ዲሬክተር ጭምር ነው ብራድሊ ኩፐር፣ አት ኢተርኒቲስ ጌት የተሰኘው ፊልም መሪ ተዋናይ ዊልያም ደፎ፣ ቦይ ሬዝድ የተሰኘው ፊልም መሪ ተዋናይ ሉካስ ሄጅ እና የነጭ አክራሪዎችን ቡድን ሰርጎ የገባ ጥቁር ፖሊስ በመወከል ብላክ ኬ ክላንስማን ላይ የተጫወተው ጃን ዴቪድ ዋሽንግተን የዘርፉ ምርጥ ተዋናይ እጩዎች ነበሩ። ለበርካታ ሽልማቶች የታጨውና ሊያሸንፍም ይችላል የሚል እምነት አሳድሮ የነበረው ስታሪስ ቦርን እና እንዲሁም ክሪስቲያን ቤል የቀድሞውን የዩናይት ስቴትስ ምክትል ፕሬዚዳንት ዲክቼኒን ገጸ ባህሪ የተጫወተበት ቫይስ የተሰኘው ፊልም እንደተጠበቁት ተጠበቁት አልቀናቸውም። ይሁን እንጂ ክሪስቲያን ቤል የኩምክናና ሙዚቃዊ ድራማ ፊልሞች በተወዳደሩበት ዘርፍ የአመቱን ምርጥ ተዋናይ ክብር ተጎናጽፏል። በዘርፉ ለሽልማት የበቃው ምርጥ ፊልም ደግሞ ግሪን ቡክ የተሰኘው ፊልም ነው። በእጩነት የቀረቡትን ሌሎች ምርጥ ሴት ተዋናዮች ስታርዝቦርን ላይ አዲስ ነገር ግን እጅግ ድንቅ ድምፃዊቱን አሊን ገጸ ባህርይ የተጫወተችው ሌዲ ጋጋን በተሰማራችበት በስውር የወንጀል ምርመራ ስራ ላይ በተፈጠረ ስህተት ሳቢያ ለጸጸት የተዳረገችውና ለሀያ አመታት ራሷን ስትወቅስና ስትቀጣ የኖረች ወንጀል መርማሪ ገጸ ባህሪ ኤሪን ቤልን ዲስትሮየር በተባለው ፊልም ላይ የተጫወተችውን ኒኮል ኪድማንን፣ ካን ዩ ኤቨር ፎርጊቭ ሚ በተባለው ፊልም ላይ በዚሁ ስም የሚጠራውን የግነት ትረካ የተላበሰ ግለ ታሪክ መጽሐፍ የእውን ዓለም ደራሲ ሊ ኢዝራኤልን ተመስላ የተጫወተችውን መሊሳ መካርቴን እንዲሁም በመጨረሻው ፕራይቬት ዋር በተባለው ፊልም ላይ ስመጥሯን የጦር ሜዳ ዘጋቢ ጋዜጠኛ ሜሪ ኮልቪንን አስደናቂ ሕይወት ተላብሳ የተጫወተችውን ሮዘሙንድ ፓይክን አሸንፋ የአመቱ ምርጥ ተዋናይነቱን መንበር ለመረከብ የበቃችው ደግሞ ዘዋይፍ በተሰኘው ፊልም ላይ ጆን ካስልማንን ሆና የተጫወተችውና በኒውዮርክ የቲያትር መድረኮችና በተለያዩ የሲኒማና የቴሌቪዥን ድራማዎች በድንቅ አጫዋቷ አድናቆትን ያተረፈችው ግሌን ክሎዝ ናት። ግሌን ሽልማቱን ስትቀበል ያሰማችው መሳጭ ንግግርም በፊልሙ የተጫወተቻት ገጸ ባህሪ ለባሏ ስኬት ራሷን የሰጠችበትን ስሜት ዳግም ለታዳሚው ቅርብ ያደረገ ነበር። Sublimated herself to my father her whole life, and in her 80s she said to me, "I feel I haven't accomplished, accomplished anything." We have to find personal fulfillment. We have to fill our, you know, follow our dreams. We have to say, "I can do that," and I should be allowed to do that. ከተመረጡት ደጋፊ ገጸ ባህርያት ዘርፍ ደግሞ ማሄር ሻላ አሊ በድራማው ዘርፍ ግሪንቡክ በተሰኘው ፊልም አሸናፊ ሲሆን ኢፍ ቤል ስትሪት ክድ ቶክ በተሰኘው ፊልም ላይ ሻሮን ሪቨርስን ሆና ስትጫወት ባሳየችው ድንቅ ትወና በዘርፉ ለሽልማቱ የታጩትን ተፎካካሪዎቿን ፈርስት ማን ላይ የተጫወተችውን ክሌር ፎይን፣ በፌቨሬት ላይ የተጫወተችውን ኤማስቶንንና እንዲሁም ቫይስ ላይ የተጫወተችውን ኤሚ አዳምስን አሸንፋለች። ፌቨሪት የተሰኘው ፊልም መሪ ተዋናይ ኦሊቪያ ኮልማንም በኩምክና ወይም ሙዚቃዊ ድራማ ዘርፍ ከሴት ተዋናዮች ጎራ የዓመቱ ምርጥ ተብላለች። በሰባ ስድስተኛው ጎልደን ግሎብ የሲኒማና የቴሌቪዥን ሽልማት ዓመታዊ ስነ ስርዓት ለአሜሪካንስ ተከታታይ የቴሌቪዥን ድራማ ሲመረጥ የመድረኩ አንዷ ባለሟል ሆና ያመሸችው ቀደም ብለን ያስተዋወቅናት ሳንድራ ኦ ኪሊንግ ኢቭ በተሰኘው ተከታታይ ቴሌቪዥን ድራማ የዓመቱ ምርጥ ተዋናይ ተብላለች። ሪቻርድ ማደን ቦዲጋርድ በተሰኘው ተከታታይ ቴሌቪዥን ድራማ አንጋፋው ተዋናይ ማይክል ዳግላስ ዘ ካሚኒስኪ ሜትድ በተባለው ሙዚቃዊና የኩምክና ዘርፍ ተከታታይ ቴሌቪዥን ድራማ የምርጥ ተዋናይነቱን ሽልማት ተረክበዋል። የዓመቱ ምርጥ ዲሬክተር ደግሞ ሮማ የተሰኘው የኔትፍሊክስ የቴሌቪዥን ድራማ አዘጋጅ አልፎንሶ ኮራን ነው። በፊልምና ሙዚቃ ቀመሩ ጎራ ደግሞ ጀስቲን ሆርዊትስ ለፈርስት ማን በቀመረው አዲስ ሙዚቃ ሌዲ ጋጋ በተዋናይነት በተጫወተችበት ስታርዝ ቦርን የተሰኘው ፊልም ያቀነቀነችውና ከሙዚቃ ደራሲያኑ ማርክ ራንሰን፣ አንድሩ ዋይት፣ አንቶኒ ሮዘማንዶ ጋር የደረሰችው አዲስ ዜማ ሻለው 2019ኙ የጎልደን ግሎብ አሸናፊ ሆነዋል ነው something else you say so hardcore i'm falling in all the good times i find myself longing for change and in the bad times i feel myself ቃሉላ ላደረሰው ዘገባ እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። ተከታዩ ዘገባችን በትላንትናው ምሽት ለዛሬ በይደር ያቆየ ነው ጀኔራል ብርሃኑ ጁላ ጋር ያደረግነውን ቃለ ምልልስ አስመልክቶ በተጠናቀረ ሪፖርት ነው። በትላንትናው ምሽት የተወሰነውን ክፍል አስደምጣናችሁ ነበረ። ዛሬ ተከታዩን ክፍል እናስደምጣችኋለን። በዚህ ሳምንት ከኢትዮጵያ መከላከያ ሰራዊት ጋር በተያያዘ በሶስት የተለያዩ ክልሎች ሶስት የተለያዩ ጉዳዮች አጋጥመዋል። አንደኛው ጄኔራሉ ቀደም ሲል ያብራሩት በምዕራብና በምስራቅ ኦሮሚያ የኦሮሞ ነጻነት ግንባር ታጣቂዎች ናቸው በተባሉ ታጣቂዎች ላይ ተወሰደ የተባለው እርምጃ፣ በትግራይ ክልል ከሽሬ እንደ ስላሴ አካባቢ ለመውጣት የሞከሩ የመከላከያ ሰራዊት መኪኖች ላይ ወጣቶች ላደረጉት ክልከላ የወሰደው እርምጃ፣ በምዕራብ ጎንደር ገንደውሃና ኮኬት ላይ የወሰደው እርምጃ يتلعين بمل وكسع እየቀረበበት ይገኛል። በኦሮሚያ በኩል ኦነግ ንጹሐን እየተገደሉ እንደሆነ በመግለጽ ተቃውሞ አሰምቷል። የአሜሪካ ድምጽ ያነጋገራቸው ቤተሰቦች የተገደሉባቸውም እንዲሁ አቤቱታ አቅርበዋል። በአማራ ክልልም የቀረበው ጥያቄ መኪኖቹ ቆመው ይፈተሹ የሚል ሆኖ ሳለ ጉዳዩን በትዕግስት ማየት ሲገባው ተኩስ ከፍቶ ግድያ ፈጽመዋል የሚል ነው። በትግራይ ክልል ወጣቶች መኪኖቹን ሲያስቆሙ ያሳየውን ትዕግስት አላሳየም በሚልም እየተወቀሰ ነው። መከላከያ ሲታገስና እርምጃ ሲወስድ ያድ ያላ ነው። በሚለው በዚህ አጠቃላይ ወቀሳ ላይ ጄኔራል ብርሃኑ ምላሽ እንዲሰጡ ተጠይቀዋል። መከላከያው ከሁሉም ብሔር ብሔረሰቦች የወጣ ነው። አሁን ከሪፎርሙ በኋላ ተዋጽኦም የተስተካከለ ነው። እኔ አይደለም የሚለው ሕዝብ የለውም። ሁሉም ሕዝብ የሱ ነው። አሁን አማራ ላይ እርምጃ ወስዷል የተባለው ትክክል አይደለም። አማራ ላይ የወሰድነው እርምጃ የለም። ኦሮሞ ሕዝብ ላይ የወሰድነው እርምጃ የለም። ሽፍታ ላይ እርምጃ ወስደናል። ኦሮሚያ ካነሳን የታጠቀ የተደራጀ ጫካ የሚኖር የመንግስት መዋቅር አፈራርሶ ከተማ የገባ ኃይል ላይ እርምጃ ወስደናል። ይሄ የህግ የበላይነት ነው። አማራ ላይ ደግሞ ታጥቆ የሚንቀሳቀስ ኃይል የለም ግን እዛም እዚህም ትጥቅ ያላቸው የተደራጁ ከቅማንት ጉዳይ ጋር በተያያዘ ከቅማንትም ከአማራም የተደራጁ እርስ በራሳቸው የሚጋጩ አሉ። እነሱን የመገላገል ስራ ነው እየሠራ ነው ያለ ነው እንጂ አማራ ክልል ላይ የምንወስደው እርምጃ የለም። ቅማንት ላይ የምንወስደው እርምጃ የለም። አማራ ላይ የምንወስደው እርምጃ የለም። የወሰድነውም የለም። ትክክል አይደለም። ራሱ ኢንፎርሜሽኑ ትግራይ ክልል ላይ ለምን ምን እርምጃ ተወስዱም፣ ሌላውም ላይ አልወሰንም። ትግራይስ ላይ ለምን እንወስዳለን? ትግራይ ላይ ደግሞ እነዚህ የሰራዊት ተሽከርካሪዎችን ያገቱ ሰዎች ታጥቀው ተዋግተው አይደለም፣ ወጣቶች ናቸው የወጡት። ወጣቶቹን ጨርስ ወጣቶች ናቸው፣ ባዶ እጃቸውን ነው። በቪዲዮ ማየት ይሻላል። እነሱ ላይ ተኩሱ ነው እየተባለ ያለው። እነሱ ላይ ተኩሰው እነሱን ገሎ ረግጠው ከማለፍ እነሱን አሳምኖ ማለፍ ይመረጣል። ለሀገሪቷ ሰላምም እሱ ይመረጣል። አማራ ላይም እኮ ወጣቱ ወጥቶ በዛ አይነት አፕሮች ሰራዊቱን ያስቆመ የለም እንጂ፣ ቢኖር አንመታም። ለምን እንመታለን? ስለዚህ አማራ ላይ መከላከያ መሄድ የለበትም ብሎ የወጣ ወጣት ባዶ እጁን ያለ የተገደለ የለም። ሁለተኛ ኦሮሚያ ላይ የተገደለ ህዝብ የለም። የተገደለ ሽፍታ ግን አለ። አማራ ክልልም ሽፍታ ካለ የታጠቀ ታጥቆ ሰራዊቱን በተኩስ የሚያስቆም ካለ እርምጃ ይወሰዳል። ትግራይም እንደዛ ካለ እርምጃ ይወሰዳል። የትግራይ ሁኔታ ሌላ ነው። የኦሮሚያ ሁኔታ ሌላ ነው። የአማራ ደግሞ እርስ በርስ ግጭት ነው እና እዛ ያለው ሰራዊት የእርስ በርስ ግጭት ለማስቆም የተሰማራ ነው እንጂ አማራ የህዝብ አመፅ ተነስቶ ወይም መንገድ የሚዘጋ ወጣት ተነስቶ የተላከ ሰራዊት በሀገሪቱ አብዛኛውን ቦታ ቀደም ሲል የተነሱት ጉዳዮችን ጨምሮ ከወሰን ጋር የተያያዙና ሌሎች ግጭቶች ተበራክተዋል። እነዚህ ጉዳዮች አዲሱን የጠቅላይ ሚኒስትር አብይ አህመድን አስተዳደር አገሪቱን መምራት እያቃታቸው ለመሄዱ ምልክት ነው ሲሉ አንዳንዶች በማህበራዊ ሚዲያ ላይ አስተያየት ይሰጣሉ። በዚህ አስተያየት ላይ ምክትል የተማዦር ሹሙ ምላሽ እንዲሰጡ ተጠይቀዋል። እነዚህ እዛም እዚህም የሚነሱ የወሰን ግጭቶች ይሁን የማንነት ጥያቄዎች ይሁን የተለያየ ጥያቄ ያላቸው አካሎች የሚነሳለው ጥያቄ ዶክተር አብይ ወደ ስልጣን ከመጣ በኋላ የነበሩ አይደሉ። ለምሳሌ የኦሮሚያ እና የሶማሌ ግጭት ዶክተር አብይ ከመጣ በኋላ አይደለም። የወልቃየት እና የራያ ዶክተር አብይ ከመጣ በኋላ አይደለም። የቤንሻንጉል እና ኦሮሚያ ዶክተር አብይ ከመጣ በኋላ አይደለም። አብዛኛዎቹ ችግሮች የቆዩ ኃይል የታፈኑ መልስ ያላገኙ ናቸው። ለውጥ ሲመጣ ዴሞክራሲ መጣ ሲባል ሁሉም ዜጋ እኩል ነው፣ ሁሉም ዜጋ በሀገሪቱ ፖለቲካ በሀገሪቱ ኢኮኖሚ የመሳተፍ መብት አለው ተብሎ ሲፈቀድ እነዛ በታፍኖ የነበሩ ጥያቄዎች ናቸው የፈነዱት እንጂ አዲስ አብይ በመምጣቱ የመጣ አብይ ባስቀመጠው አቅጣጫ የመጣ ግጭት የለም። ይሄ ግልጽ መሆን አለበት። አሁን ለምን ተባባሱ የሚለው ነገር ትክክል ነው። የተባባሱት የታፈነ ጥያቄ ዴሞክራሲ መጣ ሲባል እንፈተዋለን ሲባል አሁኑኑ ካልተፈታ በሚል ትዕግስት በማጣት የተባባሱ ናቸው። እሱ ብቻም ሳይሆን እነዚህ ግጭቶች እንዲባባሱ የሚፈልግ ኃይልም አለ። እኛ ነበርን ትክክል፣ አሁን የመጣው መንግስት ትክክል አይደለም፣ እኛ ጸጥ ለጥ አድርገነው ነበር፣ አሁን ለቀከው የሚሉ ኃይሎችም አሉ። ስለዚህ የእነዚህ ኃይሎች መፈክር ነው እየተስተጋባ ያለው። ትክክል አይደለም። መጀመሪያ መፍታት ነበረባቸው ቀደም ሲል ስልጣን ላይ የነበሩ ሰዎች መፍታት የነበረባቸው ናቸው። የሶማሌ እና የኦሮሚያ ክልል ድሮ ነው መፍታት የነበረበት። የሞያሌ ግጭት ድሮ ነው መፈታት የነበረበት። የዛሬ አምስት ስድስት ዓመት የነበረ ችግር ነው። የቅማንትና ወልቃይት ጥያቄ የነበረው ዛሬ አይደለም፣ በጣም ብዙ ዓመት አድርጓል። ይሄ አሁን ለምን ተባባሰ ከሆነ ዴሞክራሲያዊ መንግስት መጥቷል፣ አሁን ጥያቄያችን መፈታት አለበት፣ እንዲፈታ ደግሞ መጮህ አለብን፣ መቆጣት አለብን የሚሉ የድሮቹ አፈታት መንገድ ያልተረዱ ኃይሎች አሉ። ለእነዚህ ኃይሎች ደግሞ የሚያባብስ ኃይል አለ እና በዚህ ምክንያት የመጣ ነው። ሌላው ዶክተር አብይ ጸጥ ለጥ አድርጎ በጠመንጃ ጥያቄ እንዳታነሱ እንዲል ነው እንደሚፈልገው። እንደዛማ ከሆነ ወደ ነበረበት ተመለሰ ማለት ነው። አሁን ትዕግስት ማጣት የዶክተሩን ትዕግስት ደግሞ ሌሎች እንደ ድክመት እየወሰዱት ለራሳቸው የፖለቲካ ፍጆታ የተጠቀሙበት ነው። በዚህ መታየት አለበት። የመከላከያ ሰራዊት ጥንካሬው በልጧል በፊት ከነበረውም በልጧል። የሰራዊት ጥንካሬ በምንድን ነው የሚመዘነው? የሰራዊት ጥንካሬ በህዝብ ድጋፍ ነው የሚመዘነው። ድሮ ሰራዊቱ ይወቀስ ነበር በሚወስዳቸው እርምጃዎች፣ ምክንያቱም ሁሉንም ጥያቄዎች እና አመጾች በኃይል ለማፈን የነበረው አመራር ያሰማራ ስለነበረ ህዝቡ ሰራዊቱን አይወድም። ህዝብ የማይወደው ሰራዊት ጠንካራ አይደለም። ህዝብ የሚወደው ሰራዊት ነው አሁን የተፈጠረው ህዝቡ ይምጣልኝ ችግሬን መከላከያ ነው የሚፈታው የሚል ሰራዊት ነው የተፈጠረው። የተፈጠረው ማለት ሪፎርም ሰርተናል። በዚህ ሪፎርም ብዙ የነበሩ ጉድለቶችን በሚያርም አይነት አኳን ሰራዊቱ እንደገና እንዲደራጅ እንደገና ሪኦሬንት እንዲሆን ተደርጓል። በዚህ ምክንያትም ሰራዊቱ ከመቼውም የበለጠ ተጠናክሯል። ለምን ሰራዊቱ አፍ ናቸውም እነዚህ ከሆነ ትክክል አይደለም። ለውጡ እንደዛ አይደለም የሚለው በውይይት ይፈታ ችግሮች፣ የወሰን ግጭቶች በውይይት ይፈቱ የማንነት ጥያቄዎች በውይይት በህገ መንግስቱ ይፈቱ። እነዚህ ችግሮች ለመፍታት የሚያስችሉ ተቋማት ይገንቡ። ከዛ በኋላ ሁሉም በየፊናው በየተራው በየጊዜው ይስተናገዳል። እስከዛ መገዳደል አያስፈልግም፣ አመፃ አያስፈልግም የሚል ነገር ነው ያለው። አሁን እንደዛ አይነት ነገር ጥሰው የሚፈጠሩ ግጭቶችን ደግሞ በመግደል ማቆም ትክክል አይደለም የሚል አቋም ያለው መንግስት ነው አብይ መንግስት። በጣም አመሰግናለሁ ለሰጡኝ ሰፋ ያለ ማብራሪያ ንግዜ። It's killing so be. And it don't so you. want people don go down so you. First man you go so you. When the bed to enter body. Enter body and go shake that body. We not shake that party. Oh, do I wanna on belly? አድማጮች እንግዲህ የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አማሪክ፣ በትዊተርም እንዲሁም ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩኝ። ዝግጅታችንን በቴክኒክ ሲያቀናብርልን የቆየው ሞክቤል ያበሩ ነበር። ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። ደህና ደሩ። see on Raadioole saade Kaleva Ameerika ja .